የሳዑዲ አረቢያ የምህረት አዋጅ ተስፋና ስጋት። ሳዑዲ አረቢያ ውስጥ ያለ ፈቃድ የሚኖሩ ያለ እንግልት እንዲወጡ ሀገሪቱ የሰጠችው የጊዜ ገደብ ዛሬ ወይም ነገ ይጠናቀቃል። ሁኔታውን ከስፍራው ሲዘግቡ የቆዩ ሁለት ጋዜጠኞች ከማስታወሻ ደብተራቸው እየገለጡ የአይንማኝነት ማኝነት የሆኑበትን ውሎ ያስረዱናል። ስለ ሽሽ ብሩ የዶቼቨለ የሪያድ ዘጋቢ ነው። በየምዝገባ ጣቢያዎቹ እየተገኘ የሚያየውን በምስልም ጭምር እያስቀመጠ ዘገባውን ያሰማናል። የቀድሞው የዶቼቨለ የጅዳ ዘጋቢ አሁን ደግሞ በማኅበራዊ ሚዲያ ዘገባዎቹን የሚያቀርበው ነቢዩ ሲራክም ሌላው እንግዳችን ነው። በሪያድ እና በጅዳ ያለውን ሁኔታ እንዲነግሩን ጽዮን ግርማ ሁለቱንም ጋብዛለች። ሁለታችሁንም በጣም አመሰግናለው። ስለ ሺ ሽብሩ ሪያድ፣ ነቢዩ ሲራክ ደግሞ ከጅዳ ነው። ሁለታችሁም ጋዜጠኛ ናችሁ። ሁለታችሁም እዛ ያለውን ሁኔታ በቅርብ በጣም በቅርብ ሆናችሁ የምትከታተሉ ናችሁ እና እስቲ አሁን ያለውን በአሁን ሰዓት ያለውን ሁኔታ ለአድማጮቻችን ግልጽ ለማድረግ ይጠቅማልና እስካሁን ባለው ጊዜ ውስጥ ከሪያድ ምን ያህል የሚሆኑት ኢትዮጵያውያን ለቀው ሄዱ? ከስለ ሺል ጀምር። ሪያድ አካባቢ የነበረው አዲስ ምዝገባ በጣም ቀዝቅዞ ወርዶ ነበረ። ያለው እንቅስቃሴ ትኬት የሚቆርጡ ሰዎች ናቸው የነበሩት። ትኬቱም ቢሆን ከሰላሳ በኋላ ነው ያለው። ከሰላሳ ወዲህ ምንም አይነት ፍላይት የለም፣ ወንበር ቦታ የለም። ስለዚህ ሰው ብሩን ይዞ መሄድ እየፈለገ ቢያንስ መሄድ የሚፈልጉት ማለት ነው። መሄድ አንፈልግም ብለው የቆረጡት እንዳሉ ሆነው መሄድ የሚፈልጉት ግን የአየር ትኬት ያላገኙበት ሁኔታ ነው ያለው። ትልቁ ቻሌንጅ ወይም አጣብቂኝ የሚሆነው አሁን ቀኑ ካለፈው በኋላ የአየር ትኬትም ሆነ የጉዞ ሰነዳቸውን አሟልተው ትራንስፖርት ያጡት ምን ይሆናሉ? የሚለው ይመስለኛል ትልቁ ጥያቄ። ነብዩ ወደ አንተ ልምጣና ጅዳስ ያለ ሁኔታ ምን ይመስላል? በጅዳ አካባቢ ከሶስት ቀን አራት ቀን በፊት ጀምሮ በተለይ ከፍተኛ ችግር ይታይባቸዋል ወደሚባሉትኝ ወደዚህ ወደ አሻራ መስጫው ቦታ ወደ ሽሜሲ አካባቢ ለመሄድ ሞክር ያለው እዚያ ሌሊት ሌሊት ላይ እጅግ በጣም ከፍተኛ የሆነ ቁጥር ያላቸው ሰዎች ለመመዝገብ እየሄዱ በጣም እየተንገላቱ ሳይሳካላቸው እየቀሩ አሉ። አንዳንዶች ተሰላችተው ሁሉ የተውታሉ። በቃ ቢቀርም ይሻላል እያሉ ሁለት ሶስት ቀን በኋላ እዛው ውለው አድረው የተመለሱ ሰዎች ሁሉ አውቃለሁ። የድምጽ መረጃዎች ሁሉ አሉ። እና በአሻራ መስጫው ላይ ሌት ሌሊት ነው የሚያሰጡተኛ አሻራ እጅግ በጣም ችግር ላይ ነው ያሉት። አሁንም ዛሬም ራሱ የመጨረሻ ቀን አሻራ መስጫ የመጨረሻ ቀን ነው ተብሏል። ዛሬም እዛው ምዝገባ እየተደረገ እንደነበር ሰምቻለሁ። እና ትንሽ ነገሮች ጥሩ አይደለም ያሉት በተለይ ደግሞ በኢትዮጵያን አየር መንገድ ቲኬት የቆረጡ ኢትዮጵያውያን ባለፉት አራት ቀናት በየቀኑ አምሳ ሰው አስር ሰው ሀያ ሰው አስራ ስድስት ሰው እየሆነ ከቲኬት ቆርጦ ኮንፈርምድ የሆነ ቲኬት የገዛ ሰው ከቲኬቱን ይዞ ወደ አየር መንገድ ለመሳፈር ሲሄድ ሁሉ የተሳሄድ የቀረበት ሁኔታ ያለው በተለይ ዛሬ እዚህ አካባቢ ሄጄ ነበረ ወደ ሀጅ ተርሚናል ወደሚባለው አካባቢ ሄጄ ነበረ። እጅግ በጣም ከፍተኛ የሆነ ቁጥር ያለው ሰው በተለይም ደግሞ ከሚቀጥሉት ሶስት አራት ቀናት ቀጠሮ ያለው ሰው ሳይቀር እየሄደ እዛው ሻንጣውን ይዞ የተቀመጠበት አጋጣሚ ነው ያየውትኝ እና በጣም በጣም ያሳዝናል። እጅግ በጣም አዝኛ የተመለስኩትኝ ስለ ሺ የምታቀርባቸውን ዘገባዎች እየተከታተልኩ ነበር ከስፍራው እና ባለፈው ዘገባ የምዝገባ ጣቢያዎቹ ላይ ተገኝተ የምዝገባ ጣቢያዎቹ እዛ ያሉ ኢትዮጵያውያን ቅሬታ ሲያሰሙ ስትዘግብ ነበር እና እስቲ ሂደቱን ንገረን። እንደዛ የተፈጠረው በምን ምክንያት ነው? የኢትዮጵያ መንግስት ዘጠና ቀናቱ እንደተጀመረ ጀምሮ ማስታወቂያ ሲናገር ነበር እንዲመዘገቡ እና ከሀገር እንዲወጡና እዛ ጋር የደረሰው እንዴት ነው? አብዛኛው ሰው ከመጀመሪያው ጀምሮ አልወጣ ተስፋ ማጣትና ተስፋ ማድረግ ብዬ የምገልጸው ነገር አለኔ በዚህ ሀገር ተስፋ የሚያደርጉ ብዙ ኢትዮጵያውያን ዜጎች አሉ። ህገ ወቶች ነገ የምህረት አዋጅ ይወጣል የሚል ተስፋ፣ ረመዳን መጣና ሌላ አዲስ ነገር ይመጣል የሚል ተስፋ። ይሄ ተስፋ ማድረግ ነው። ለካ ደግሞ በኢትዮጵያ ባለው ሁኔታ የወጡበት ነገር ስላልተመለሰ ስላልተስተካከለ ተስፋ ያለ ማድረግ ወይም ተስፋ የመቁረጥ ሁኔታ አለ። ይሄ ሆኖ አብዛኞቹ ሰዎች ወደ መጨረሻ አካባቢ ሰላሳ ቀን ከቀረው ወይም አስራ አምስት ቀን ከቀረው በኋላ ነው የመጡት። ያኔ ደግሞ እጥረት ተፈጠረ ማለት ነገር የሚያስተናግድ ሰው እጥረት ተፈጠረ። የትኬት እጥረት ተፈጠረ። አየር መንገድ ከዛ በኋላ ነው ህንዶችን ጨምሮ ለሌሎች ትኬት ኦፊሶች የሰጠው ይሄን ነገር እንዲያስተናግዱ ማለት ነው። በዛን ወቅት የነበረ ሁኔታ የነበሩ አስተናጋጆች ከተስተናጋጁ እጅግ በጣም ያነሱ ስለነበሩ እርስ በርስ መገፋፋት፣ በዚህ ላይ ሙቀት ነው አርባ አንድ አርባ ሁለት ዲግሪ ሴንቲግሬድ፣ ጠራራ ፀሐይ በሆነበት ህጻን ልጅ ይዘው ነብሰ ጡር ሆነው እዛ ቦታ ላይ መቆም በጣም የሚያማርር ነገር ነው እና እነዚህ ሰዎች ወደ ባታቸው ናቸው። ስለዚህ በትንሹም በትልቁም ይበሳጫሉ። ትንሿ ነገር ሴንሴቲቭ ሆነዋል ስስ ሆነዋል እንትናቸው እና በዛ የተነሳ የተፈጠረ ነገር ነው እና በኋላ ላይ ያውም ደግሞ ይሄ ተለይቶ ወንዶችና ጎረምሶቹ ሌላ ቦታ፣ ሴቶች ሌላ ቦታ በሚሰናገዱበት ሁኔታ ነው። እንደዛ አይነት ነገር ተፈጥሮ የነበረው በፊትማ አንድ ላይ በነበሩበት ሁኔታ ለሶስት ለአራት ቀናት ተስተጓጉሎ ነበረ። ወጣቶች መጥተው አዳራሽ ውስጥ እያበጠበጡ ምን እያሉ አገልግሎት ሰርቪስ መስጠት የቆመበት ሁኔታ ነበረ ከዛ በኋላ አስተካክለው ከለዩትም በኋላ እጥረቶቹ እንዳሉ ሆነው ያየሻቸው ነገሮች የተከሰቱት በዚህ የተነሳ ነው ሲሆን አሁን እንደተረዳሁት ሰማኒያ ሺህ ያህል ለመሄድ የተመዘገቡ ናቸው የሚል ቁጥር እንዳለ ነው አጠቃላይ ወደ አራት መቶ ሺህ የሚደርስ ወይም ወደ ግማሽ ሚሊዮን የሚጠጋ ህገ ወጥ የሆነ ስደተኛ በዛ ሀገር እንደሚገኝእና በፍላጎታቸው ተመዝግበው እንዲሄዱ ጥሪ የተደረገ አለ። ከዛ ውጭ ደግሞ እስር ቤት ያሉ እንዳሉ በጣም በተደጋጋሚ እኛም ስንዘግብ ቆይተናል። እና የእነሱስ እስር ቤት ያሉት እጣ ክፍል ምንድን ነው የሚሆነው? የትስ አካባቢ ነው ያሉት እስር ቤቶቹ? እንግዲህ ሳውዲ አረቢያ ሲባል አሁን እናንተ ከሪያድና ከጅዳ ነው ያላችሁትና የተትስ እስር ቤት ነው ያሉት? ስለ እሱስ መረጃ አላችሁ ሆይ ስለ ሺ እንደው በዚህ በጀመርክበት ቀጥል ና ወደ ነቢዩ ይመጣል። ከእኔ ይልቅ ነቢዩ ብዙ ብዙ ኢንፎርሜሽን ያለው ይመስለኛል። እስር ቤት ላይ ግን ለእኔም፣ ከእስር ቤት ጭምር ስልኮቻችን እዛ ገብተዋል። የሚደውሉልኝ ብዙ ሰዎች አሉ። አብዛኛው ጂዛን አካባቢ ነው ትላልቅ እስር ቤቶች ያሉት። አሁን አሁን ባለው ሁኔታ ስለ እስረኞቹ ማውራት በፍጹም የሚቻልበት ነገር አይደለም። አሁን የኢትዮጵያ መንግስትም ሚዲያውም ሁሉም እነዚህ ህገወጥ ተብለው እንዲባረሩ ቀን የተቆረጠላቸው ዜጎቻችን ላይ ነው ሁሉም ነገር ትኩረቱ። የእስር ቤቱማ እስር ቤት አላቸው፣ ተመዝግበው ሴክቶርድ በሆነ ሁኔታ በአጥር ግንቡ ውስጥ እየተቀመጡ ናቸው። እነሱን ከዚህ በኋላ የሚታዩ ናቸው። አሁን እጃችን ላይ ያለውን እነዚህን ነገሮች እነዚህን ሰዎች ቢያንስ መውጣት የሚፈልጉትን የተለያዩ አማራጮች ይነሱ ነበር። የኢትዮጵያ መንግስት የሚያነሳው በመርከብ በጂዛን በኩል በጅቡቲ በኩል አድርገን እናወጣለን፣ በሱዳን በኩል እናወጣለን አይነት ነገር እሱም ያልተቻለበት ሁኔታ ነው ያለው። ነብዩ እንግዲህ እዚህ ላይ የምትለው ነገር አለ። ስለሺ እንዳለው አንተ እከታተላለሁ። አንተም ከእስር ቤት ያሉ ሰዎችን በተደጋጋሚ ስታነጋገር እከታተላለሁ። ና እዚህ ላይ የምትለው ነገር ካለ ሴጽዮን በጣም በርካታ ሳውዲ ከተሞችን የመጎብኘት የማየት እድል አጋጥመኛልና፣ በየሁለት ሳምንቱ የተለያዩ ሀገሮች እሄዳለሁ፣ በስራ ጉዳይ፣ በኩባንያ ስራ ጉዳይ እና በርካታ መረጃዎችን አገኛለሁ። በአካል የማገኛቸው አሉ። የእስር ቤት ያሉትን ቁጥር እኔ በጣም በአስር ሺዎች የሚቆጠሩ ናቸው ብዛት አላቸው። ስለነሱ አሁን ወንድሜ ሰለሽ እንዳለ መነጋገር አንችልም። በጣም ከባድ ነው ስለነሱ ህግን ጥሰዋልኝ፣ በህግ የተያዙ ናቸው። የእነሱ ጉዳይ በሌላ መንገድ የሚታይ ይመስለኛል። በአሁኑ ሰዓት እነሱን ትተን በየሆስፒታል ያሉትን በጣም አቅመ ደከማዎች፣ በመኪና ግጭ ሲመጡ በሚደርስባቸው በጥይት ተመተው ቆስለው እግራቸውን፣ እጃቸውን፣ አይናቸውን ያጡ በርካታ ዜጎች፣ ሌላው ቀርቶ መብታችን የሚያስከብርልን ካሳ የምናገኝበትን ወደ ሀገር የሚልክ የምንላክበት መንገድ ይፈለግልን ብለው ደክሟቸው አንድ ጊዜ ከዓመት ከሁለት ሶስት ዓመት በአልጋ ላይ ወድቀው አንድን የመንግስት ተወካይ ሳያቸው ቅር ነው። ወደ ሀገራችን እንግባ እያሉ የጩሁቱን እኮ ማየት አልተቻለ። አሁን እስር ቤት በህግ ከለላ ያለው ስም ግን ተዋቸው። እንዲሁ በቅርብ የማነሳትና ሁሌ የምታሳዝና ልጅ ሰሚራን ጉዳይ ማንሳት ይቻላል። ሰሚራ ከዚህ ከጀዳ አምስት መቶ ስድስት መቶ ኪሎ ሜትር ነው ያለች። በየጊዜው የኢትዮጵያ መንግስት ኤምባሲ ተወካዮች የቆንስል ተወካዮች ይሄዳሉ እዛ አካባቢ በተደጋጋሚ የቪዲዮ ድምጿን ሁሉ እባካችሁ ድረሱልኝ ወደ ሀገሬ ልግባ ትላለች። እቺ ልጅ በአሁኑ ሰዓት እኮ እንድትገባ አልተጠየቀም። ሌላው ቀርቶ ሶስት ወር እንኳን ባለው በተሰጠው ሶስት ወር ጊዜ ውስጥ እንኳን ሰውን ሊወጣም እንዳለ ሰው አገሩን አልፈልግም ብሎ ስደቱ ይሻለኛል። የመጣ ይምጣ ሳረግጨን የመጣወትኝ የመጣውን ይመጣል እንጂ ችግር እጄ ከችግር አረንቋ ውስጥ እንደገና አልገባም፣ የሚሰጠው ተስፋ ሁሉ የማይጨበጥ ነው እያለ ወደ መጨረሻ ሰዓት ላይ ችግሩ ትንሽ እየጠበቀ ሲሄድ ገንፍሎ እንደሚመጣ የታወቀ ነው። ምክንያቱም ስለሽም ባለፈው አይቶታል። ሴም ቲንግ፣ አንድ አይነት ነገር ነው የተፈጠረው። በመጀመሪያ ላይ ውጡ ተብሎ መጨረሻ ላይ ነው ሰው ገንፍሎ የወጣው። ይሄን ነገር ከግምት ውስጥ በማስገባት ዝግጅት አልተደረገም። ቮለንተርስ በግል ተነሳሽነት እንርዳ የሚ ያሉ ሰዎችን ሊቀርበው በአሁኑ ሰዓት እንኳን በየአየር መንገዱ ያሉ ሰዎች ውሃ ማቀበል እንኳን አልተቻለም። ነገሮቹ የተወሳሰቡ ናቸው። ስለ እስር ቤቱ ማሰቡን ትተል አሁን በህጋዊ መንገድ ሊሄድ ያሉት ሰዎች እነኝህ በቁጥር የገቡት ሰዎች የምንሰድበት መንገድ እየተወሳሰበ ነው የሄደ ነው። ሌላው ምንድን ነው እዚህ ላይ መጨመር የምንፈልገው የቁጥሩን በሚመለከት ነው። ቁጥሩን በሚመለከት በነገራችን ላይ በህግ በአሁኑ ሰዓት ህገወጥ ነው ተብሎ በቆመው የኢትዮጵያ ኮንትራክት ሰራተኞች ከአራት መቶ ሺህ እስከ አምስት መቶ ሺህ ሰው በኮንትራክት መጥቷል። እዚህ ሀገር እስከ አምስት መቶ ሺህ ሰው በኮንትራት ከመጣ ከአምስት መቶ ሺህ ግማሹ ግማሹ ወደ መቶ ሰማንያ ሺህ የሚሆን በላቅ ተደርጎበታል። በላቅ ማለት ከአስሮቻቸው ጠፍተው የተመዘገበባቸው ናቸው። ይሄንን በርካታ የሚጠቁሙ መረጃዎች አሉ። ይሄ ትክክል እንደሆነ ይሄ ቁጥር በርካታ አምሳ ፐርሰንቱ እንደ ጠፉ ነው የሚነገረው የኮንትራት ሰራተኞቹ እየሰሩ በነበረባቸው በሁለት ዓመታት ሰላሳ ሺህ የኢትዮጵያውያን ከኳስ ሰሪዎቻቸው ጠፍተዋል ተብሎ እኮ ተነግሮ ነበር። በአሁኑ ሰዓት እኔ እራሴ የሄድኩኝ ስታዘብ በአብዛኛው ያሉትኝ እየተመዘገቡ ወደ ሀገር ለመግባት የሚፈልጉት በኮንትራክት ስራ የመጡት ናቸው። በባህር የመጡትኝ በአብዛኛው የመሄድ ፍላጎትም የላቸው የተወሰኑት ለመሄድ ፈልግ ይሆናል ና ቁጥሩ በነገራችን ላይ እስከ አራት መቶ ሺ ሊደርስ ይችላል። ምክንያቱም በአሁኑ ሰዓት ባለፉት ሶስት ና አራት ወራት እንኳን ውጡ እየተባለ በእርግጠኝነት ከሀያ ሺህ ሰው በላይ መጧል። በጅዛም በኩል ከሁለታችሁም እንደተረዳሁት አሁን በጣም አሳሳቢው መሄድ ፈልገው እንሂድ ያሉት ና ይውጡ የተባሉት ዜጎች ጉዳይ ነው የሚል ነው። ምንድን ነው የሚሆነው? የተጨበጠ ነገር አለ? ሁለታችሁ ያገኛችሁት መረጃ ስለሺ እየጠበቅን ነው። እስካሁን ድረስ ምንም የኢትዮጵያ መንግስትም ቀኑ ሊራዘም ጥያቄ አቅርቧል አይመስለኝም። የኢትዮጵያ ብቻ አይደለም ይሄ ኬዝ የሌሎች ሀገሮችም ነው። ኢንዶኔዥያው፣ አፍጋኒስታን፣ ፓኪስታኑ፣ ግብፁ፣ የመኑ የሁሉም ስለሆነ ወደ ሁለት ሚሊዮን በላይ ህገወጥ ነው አለ ተብሎ የሚገመተው እዚህ ሀገር እና ሁለት መቶ ወይ ሶስት መቶ ሺህ ለሚሆን ኢትዮጵያዊ ተብሎ ይራዘማል ብሎ መጠበቅ የዋህነት ነው። ሌላው ደግሞ ትልቁ ነገር አሁን ያለው የሳዑዲ የመንግስት መዋግር እንደ ድሮ ይሄ በሸሪያ ይሄ በየዋህነት በምህረት ረመዳን መጣ ምህረት ይደረጋል። አዲስ ንጉስ መጣ ወይ አልጋ ወራሽ ተቀየረ ምህረት ያደርጋሉ። ድሮ እዳ ይሰረዛል፣ እስር ቤት ያሉ ይፈታሉ፣ ህገወጥ የሆኑ ህጋዊ እንዲሆኑ ይደረጋል። እንዲህ አይነት ነገሮች እየተለመዱ ነው። አሁን ያ ነገር ዘመናዊ ወጣቶች በዘመናዊ የመንግስት ፖለቲካዊ አስተዳደር የሚያምኑ ራእይ ሀያ ሰላሳ ብለው ትልቅ ከ ነዳ ዘይት ጥገኝነት የተላቀቀ ኢኮኖሚ መስርተው ለመሄድ የሚፈልጉ ወጣት አመራሮች ወደ ፖለቲካው መዋቅርና ፖለቲካው የመጡበት ሁኔታ ነው ያለው። ሰሞኑን ራሱ የሆኑት ነገሮች ከፍተኛ የሆነ በሲጋራና ለስላሳ መጠጦች ላይ በኢነርጂ ድሪንክ ላይ ከፍተኛ የሆነ የዋጋ ጭማሪ አድርጓል። ኦልሞስት መቶ በመቶ የዋጋ ጭማሪ እና ሬቨናቸውን ገቢያቸውን ዘይት ካልሆነ የገቢ ምንጭ ለማድረግ በከፍተኛ ደረጃ እየሰሩበት ያሉበት ሁኔታ ስለሆነ ይሄ ነገር ይመጣል ብሎ መጠበቅ በጣም ከባድ ይመስለኛል። እነሱ እስር ቤት እንደገነቡ ይናገራሉ። ወደ ዘጠና ስድስት ያህል እስር ቤቶች በሪያድ እና አካባቢው ከሀያ ስድስት በላይ እስር ቤቶች ተገንብተዋል። ከዛ በኋላ በር ለበር ሄደው አፈሳ አያደርጉም የሚባል ነገር አለ። እነሱ ራሳቸው ሲስተም ዘርግተዋል፣ ስርዓት ዘርግተዋል። እያንዳንዱን ሕገ ወጥ የሆነውን ፒክ የሚያደርጉበት እንደ በመርፌ እየነቀሱ እየለቀሙ የሚያወጡበትን መንገድ ዘርግተናል ነው የሚሉት። ሌላው መነሳት ያለበት ነገር የሚመስለኝ ትላንትና ከኢትዮጵያ ሪያድ ገባተዋል። በባህር ተሻግሮ በየመን አቋርጦ መንፎ ገብቷል። አሁን ይሄንን በምንወያይበት ወቅት መንገድ ላይ ያሉ ብዙ ኢትዮጵያውያን ከቤታቸው የሚነሱ ብዙ ኢትዮጵያውያን አሉ። ይሄ በጣም ኢምፖርታንት ነው። የችግሩን ችግሩን ከምንጩ ማድረግ ማከም ካልተቻለ ከዚህ መመለሱ ሲሆን ምንም መፍትሄ አይሆንም። ሰላሳ ጊዜ ሀያ ጊዜ ተመላልሶ የመጡ ብዙ ሰዎች አሉ። በባህር እየተመላለሱ የሚመጡ ይሄ ቪሽስ ሰርክል ቀለበቱን ካልተቆረጠና ካልታከመ ምንም መፍትሄ የሚሆን አይመስልኝም። ምን ይሆናሉ የሚለው የጋራ ስጋት ነው። ስለሺ ደግሞ ያነሳው ከምንጩ ማድረቅ የሚለው እሱም እንደ አንድ ነጥብ በስፋት መወያየት የሚያስፈልገው ነውና በዚህ እናጠቃለውና ለዛሬው ግን ስለሺ ሽብሩን ከሪያድ ነብዩ ሲራክን ደግሞ ከጅዳ በጣም አመሰግናለሁ። አመሰግናለሁ። Samayman, I like I it I am i and a